The voice of a ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። የጠቅላይ አቃቤ ሕግን ቃል አቀባይ በስልክ ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የዚህ መረጃ መነሻ ባለፈው ቅዳሜ የፌዴራሉ ጠቅላይ አቃቤ ሕግ የሰጡት መግለጫ ነው። ጠቅላይ አቃቤ ሕጉ በዚሁ መግለጫ 567 ታራሚዎች ይቅርታ እንደተደረገላቸው አስታውቀዋል። ከመካከላቸው የልዩ ይቅርታ ተጠቃሚዎች መኖራቸውን፣ ከእነዚህም ውስጥ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ አንዱ መሆናቸውንም ገልጸው ነበር። ቆየት ብሎ ግን ሌሎች ዝርዝር ጉዳዮችን መውጣት ጀምረዋል። በዚህም መሰረት በሽብር ተከሰው መዝገባቸው በመጣራት ላይ የነበረ 137 ግለሰቦችና ድርጅቶች የዚህ ውሳኔ አካል መሆናቸውን ጠቅላይ አቃቤ ሕግ አመልክቷል። የጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋ ያለም ነው ማምሻውን በስልክ እንደገለጹልኝም የክስ መዝገባቸው እንዲቋረጥላቸው ከተወሰነው ግለሰቦች መካከል የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ይገኙባቸዋል። የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ደግሞ የክስ መዝገባቸው እንዲቋረጥላቸው ከተወሰነላቸው ድርጅቶች መካከል መሆናቸውን ቃል አቀባዩ ገልጸዋል። ሁሉም የተከሰሱት በሌሉበት ነው። አቶ አንዳርጋቸው ጽጌን ጨምሮ ክሳቸው የተቋረጠላቸውና ይቅርታ የተደረገላቸው ታራሚዎች ዛሬ ከሰዓት ከማረሚያ ቤት መውጣት መጀመራቸውንም አቶ ተስፋዬ ተናግረዋል። እስረኞቹን መፍታት የተጀመረውም የጠቅላይ አቃቤ ሕግ ትዕዛዝ ለማረሚያ ቤቱ በመላኩ ነው ብለዋል። አቶ አንዳርጋቸውም ሆነ ይቅርታ የተደረገላቸው ሌሎቹ ታራሚዎች እስከዛሬ ያልተፈቱት ይሄው የወረቀት ስራ እስኪጠናቀቅ መሆኑንም ቃል አቀባዩ ገልጸዋል። ትናንት በቃሊቲ ማረሚያ ቤት ሲገቡና ሲወጡ የታዩትም የታራሚዎችን አያያዝ ለመመልከቱ መደበኛ ስራ የተጓዙ የእኛ መስሪያ ቤት ተሽከርካሪዎች ናቸው ብለዋል። የጠቅላይ አቃቤ ህጉ ቃል አቀባይ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።